የዕለቱ አብይ ርዕስ የዋሽንግተን ዲሲና አካባቢው ነዋሪ የሆኑ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ዛሬ በዋይት ሀውስ ቤተ መንግስት ደጃፍ ሰላማዊ ሰልፍ አድርገው የኢትዮጵያ መንግስት በተለይ በአማራው ተወላጆች ላይ ያካሄዳል ያሉትን ማፈናቀልና ማዋከብ ተቃውመዋል። ህወሀት ኢትዮጵያ ውስጥ የዘር ማጽዳት ዘመቻ እያካሄደ ነው የሚሉም ሰላማዊ ሰልፈኞች የፕሬዚዳንት ባራክ ኦባማ አስተዳደር ይህን መንግስት መርዳቱን ያቁም ሲሉም ይጠይቃሉ። የኢትዮጵያውያኑንና የኢትዮጵያውያን አሜሪካውያኑን ሰልፍ አዲሱ አበበ ነው የተከታተለው። ወደ ዘገባው ፕሬዚዳንት ኦባማ ዛሬ እዚህ የተሰለፍ ነው ስለ ወገኖቻችን ለመናገር ነው፣ እና ያድምጡን። ክቡር ፕሬዚዳንት፣ ኢትዮጵያ የሚገኙ ወገኖቻችን ይገደላሉ፣ ይሳደዳሉ፣ ይፈናቀላሉ። ዩኤስኤ ሕወሓትን በገንዘብና በቁሳቁስ መርዳትሽ ተጠያቂ አደርግሻል። ዩኤስኤ ሕወሓት ኢትዮጵያ ውስጥ የዘር ማጽዳት ዘመቻ ይዟል። ክቡር ፕሬዚዳንት፣ ሕወሓት የአማራውን ሕዝብ ያለ ወንጀሉ እየገደለ እያንገላታና እያፈናቀለ ነው ሌሎችም በርካታ መፈክሮች በእንግሊዝኛ ተደምጠዋል። ይህን ዘገባ ለማስተላለፍ ከሁለት ሰዓታት በፊት ወደ ስቱዲዮ እስከተመለስኩበት ጊዜ ድረስ ቢያንስ አራት መቶ ሀምሳ ሰልፈኞች ነበሩ። ሰልፉ በማስታወቂያዎቻው መሰረት እስካሁን ሰዓትም እንደቀጠለ ነው። ከዲሲና አካባቢዋ በተጨማሪ ከፊላደልፊያ፣ ካሮላይና በአጠቃላይ ከዋሽንግተን የ400 ኪሎ ሜትሮች ርቀት ካላቸው ቦታዎች ጭምር የተሰባሰቡ ሰላማዊ ሰልፈኞች የዛሬ ዋነኛ ጉዳያቸው የአማራ ተወላጆች ለአመታት ከኖርባቸው አካባቢዎች በመንግስት ተፈናቅለዋል፣ ተሳድደዋል በማለት ተቃውሟቸውን ለዩናይትድ ስቴትስ መንግስት ለማሳወቅ ነው። የሰልፉ አስተባባሪና ቃል አቀባይ ልጅ ሰይፈ ሚካኤል ዘውዴ ያብራራሉ። ጉዳዩ የሀገራችን ተወላጆች ዜጎቻችን መብታቸው ተገፎ ከሚኖሩበት ቤት ተፈናቅለው ተባረው ሰቆቃ ውስጥ ሲወረወሩ ሲሞቱ፣ ሕፃናቱ፣ ሴቱ ይሄ ጉዳዩ የሚናገር ነው። በሀገራቸው በተወለዱበት ትታቸው በተቀበረችበት አገር ሲጉላላ መንግስት ተባዩ የህዝቡን መብት የዜግነት መብት ማስከበር ሲገባው እንደውም ከኋላ ሆኖ የሚገፋፋ ይህንን አይነት ኃጢአት የሚፈጽሙትን ባለመከላከሉ እነዚህን ወገኖቻችንን ባለማዳኑ እኛ ኢትዮጵያውያን ወገኖቻችንን ጠርተን ለመከላከል ነው የወጣ ነው። እስከ ዛሬ ዘረኛ ለማለት ያዳግተኝ ነበር። አሁን ግን እየመረጠ የአማራው የኦሮሞ አፋሩን ውጋዴኑን እየመረጠ እያደቀቀ ከሀገሩ ላይ እየነቀለ እያባረረ በዛ ላይ ደግሞ የጎበዝ በራችንን እየዘጋ ነው ያለው። ወንድሜ ወንድሜ እህቴ እህቴ ተባብለን ነው የኖር ነው። ሰውን ለይተን አናቅም። ከእናንተ ወርቅ ልጆች የተፈጠርኩ ነኝ የሚለው ሁሉ ፋሽስት ኢጣሊያን እና ሙሶሎኒ እና ሂትለር ያደረጉት ነው። የነጭ ፋሽዝም ጠፍቷል፣ የጥቁር ፋሽዝም ደግሞ ይጠፋል። ልጅ ሰይፈ ሚካኤል እንደገለጡት ይህ አይነቱ ሰልፍ እዚህ ዩናይትድ ስቴትስ ውስጥ በተለያዩ ስቴቶች የሚቀጥል ከመሆኑም በላይ በአውሮፓና በአውስትሬሊያም እንዲካሄድ ሁኔታዎች እየተመቻቹ ናቸው። በዛሬው ሰልፍ ላይ በሀያ የሚበልጡ የህዝባዊ ድርጅቶችና የፖለቲካ ፓርቲ ወኪሎች ተካፋይ ናቸው ያሉኝ አንድ ሌላ አዘጋጅ፣ ለምሳሌ ጥቂት ጥቂቶቹን ቢገልጡልኝ ስላቸው የሸንጎው፣ የኢህአፓ ወጣት ክንፍ፣ የሽግግር ምክር ቤት፣ የኢትዮጵያ ዲሞክራሲያዊ ህብረት፣ የአዲስቷ ኢትዮጵያ የጋራ ንቅናቄ፣ ዋሽንግተን ዲሲ አካባቢ የሚገኙ የኢትዮጵያውያን ሬዲዮ ጣቢያዎች ተወካዮች ወዘተረፈ ብለውኛል። የተለያዩ የሃይማኖት ድርጅቶች ተወካዮችም መገኘታቸውን ነግረውኛል። እኔ አንዱን አግኝቻቸዋለሁ። የሰልፉ አዘጋጆች ይህንኑ ጉዳያቸውን የተመለከተውንና ለፕሬዝደንት ባራክ ኦባማ በአድራሻቸው የጻፉትን ደብዳቤም እንዳስገቡ ገልጠውልኛል። የተከበሩ ውድ ፕሬዚዳንት እኛ በዋሽንግተን ዲሲ አካባቢ የምንኖር ኢትዮጵያውያን አሜሪካውያን ከሁሉ አስቀድሞ በመጀመሪያዎቹ አራት የፕሬዚደንት ዘነን ዘመኖ ያደረጉትን አስተዋጽኦና ይልቁንም አገሪቱን ከከፍተኛ የኢኮኖሚ ግሽበት ለማዳን ያሳዩትን ብቃት ያለው አመራር እናደንቃለን፣ ድጋፋችን እንገልጣለን ብሎ ይጀምርና ብዙ ጊዜ ዝናብ ሆነ ፀሐይ፣ ክረምት ሆነ በጋ፣ ብርድ ሆነ ሙቀት ከቤተ መንግስቶ ደጃፍ እየቆምን የወገኖቻችንን ብሶትና መከራ ሰቆቃ የምናሰማለን። ዛሬም እነሆ መተናልና ያድምጡን ብሎ በመቀጠል በአንድ ወቅት በራሰው አንደበት በሙስና ስልጣን ላይ ለተፈናጠጣችሁና የተቃዋሚዎችን አንደበት ለምትዘጉ መሪዎች ሁሉ ከታሪክ ሂደት ተቃራኒ ላይ የቆማችሁ መሆናችሁን ልታውቁ ይገባል። ማለትዎን በአክብሮት እናስታውስዎታለን በማለት በኢትዮጵያ መንግሥት ላይ ያነጣጠረውን ቅዋሚያቸውን በስፋት ዘርዝረዋል። ከሰልፈኞች መካከል ባለኝ ጊዜ ተዘዋውሬ የአንዳንዶቹን አስተያየት ለማግኘት ሞክረ ፍቅር ያለው ስሜ ኤልያስ ጠንክር ባላለሁኝ የኢትዮጵያ መንግስት ነኝ የሚለው በህዝባችን ላይ የሚያደርገውን ሰቆቃ በመቃወም በተለይ ደግሞ በጉራ ፍርዳና አሁን ከጉምዝና ከትን የመጡትን የተባረሩትን ወገኖቻችንን እነሱም በመደገፍ ለእነሱ ድምፅ ለመሆን የአሜሪካ መንግስት ይህንን ሰቆቃ እንዲያስቆምልን ይህንን መንግስት ከመርዳት ወደ ኋላ እንዲልልን ብሎም ደግሞ ኢትዮጵያኖች በሙሉ ተነስተው ይህንን የወገናችን መፈናቀል ነገም በሌሎቹ እንደሚመጣ ተረድተው እንዲጮሁ እንዲነሱ ለማድረግ ነው። ታዘበ አስፋ እባላለሁ። ከያፓ ወጣት ክንፍ ድርጅት ነኝ። እንደገና ደግሞ የሰልፉ አዘጋጅ ውስጥ ከኮሚቴዎች አንዱ ነኝ። እዚህ ሰልፍ የመጣነውና ሰልፉን ያዘጋጀ ነው የዚህ ሀገር መንግስት የወያኔን ስርዓት ስለሚደግፍና ስለሚያግዝ በገንዘብ በሞራል፣ በትምህርት ስለሚያግዛቸው አሁን እያደረጉ ያሉት ይህ ኢፍትሐዊ የሆነ ሰው በተወልዶ ባደገበት ሀገር መብቱ መከበር አለበት። እኛ ከአፍሪካ መጠን አሜሪካን ሀገር እየኖርን ፕሬዚዳንት ኦባማ ከኬንያ ዘር ተወልደው የአሜሪካንን ሕዝብ እያስተዳደሩ ኢትዮጵያዊ ግን በኢትዮጵያ መሬት ውስጥ እንዳይኖር ስለተከለከለ ይህንን ለመቃወምና ይህንን ደብዳቤ ለማስገባት ነው የመጣነው። ከፈለኛ ስራት እባላለሁ ከቤንሻንጉል ጉሙዝ በተባረሩትና በመንገድ ላይ በደረሰባቸው ግፍና በደል አማሮች ምክንያት ድምጻችንን ለአሜሪካ መንግስት ለማሰማት ተሰባስበን መጥተናል። አባ ፊልጶስ እባላለሁኝ በዚ በውጭ ሀገር ያለው ሲኖዶስ አባል መሪላንድና የፔንሴኒያ ሊቀ ጳጳስ ነኝ። ሀገራችን ላይ የከፋ ችግር በተለይም አሁን የብዙ ህዝቦች የብዙ ምእመናን መቸገርና የነሱ የእነሱ ችግር የእኛም ችግር ነው፣ የቤተ ክርስቲያኒቱም ችግር ነው። እና አሁን ይህንን ህዝብ ካለበት ከሚኖርበት እያስወጡት ስላለ ያንን ለመቃወም ነው አሁን እዚ የመጣሁት። ሌሎች አባቶች ብዙ አይታዩም። እርስዎም ደጋግሜ አይወጣለሁ ሰልፍ ላይ። ምናልባት ይሄ ከቀኖና ውጭ ነው እንደ መሰለፍ እንደው እግረ መንገዶ ሆነ ይህን ቢገልጹልን። እኛ ካህናት ሀላፊነታችን የህዝቡን ችግር የህዝቡን በደል እንዳውም ከህዝብ በፊት ወይም ደግሞ ከሌሎች በፊት ቀድመን ድሀ ተበደለ ፍርድ ጎደለ የምንል እኛ ነን። እና ምናልባትም ይሄ ያላስቸግራቸው ወይም ያልጨነቃቸው ካህናት ሊኖሩ ይችላሉ። ለእኔ ግን እጅግ ችግር ሆኖ የማስብበት ስለሆነ በዚህ በእንዲህ ያለ ቦታ ተገኝቼ ለህዝቡ ማጽናናት፣ መምከር፣ ማስተማር የኔ ኃላፊነት ነው ብዬ አምናለሁ። የአምሳለቅ አሸናፊ ከበደ ይባላለው በኮሪያ እና በወጋዴን የዘመትኩ ነኝ። እንኳን ለሀገራችንና ለሰው ሀገር ኮሪያ ድረስ አንድ ሰው ሳይማረክብን በጀግንነት የሰራን አሁን አገራችን የሀገሬትን እያቃጠለኝ ነው። ከዚህ ሰልፍ ምን ይጠብቃሉ ታዲያ? ከሰሙና እነ ሰዎች የሚያደርጉትን ነገር ካሰሙልን ያው እንግዲህ አማራውም ሌላውም ኢትዮጵያ በሙሉ ነጻነቱን አግኝቶ በሀገሩ ኮርቶ እንዲኖር ነው የምመኘው። ስሜው ባንግመታ ይባላል። እዚህ ጋር የመጣውበት ሰዎቹ ከምሬቱ መፈንቅል እራሳችሁ ይኸው በጣም የሚያሳዝን ነገር ነው። የናት አገር ጥሪ ነው በቃ አገር ቤት የተሰቃዩ ሰዎቹን እኔም እዚህ ጋር ምን ያልን አገር ቤት ያሉ ሰዎቹን በእውነት መብት ስለሌለ የእነሱ ድምፅ የእነሱ ጉሮሩም እንድን ሆን ነው በቃ እና የእኔን ልድጋፍ ነው የመጣሁት። አድማጮች ለዚህ ተቃውሞ መልስ አገኝ ብዬ ወደ ቤንሻንጉል ጉሙዝ ፕሬዝዳንት አህመድ ናስርና ወደ ቡለን ወረዳ አስተዳዳሪ ታደሰ ሻምበል ዳኝ ዘንድ ደውዬ ነበር የሁለቱም ስልክ አይነሳም ወደፊት ካገኘን እናቀርባለን አዲሱ አበበ ነኝ ሰላም